The voice of America. Be <laughs> away. You, yeah. the yeah, American Adams, Radio right. ABNO. በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ግንቦት 25 2013 ዓ.ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ 100 የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል የሚለውን መግለጫ የያዘ ተቃውሞ ያዘለ መግለጫ የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት አውጥተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የአብይ ርዕስ ዘገባችን ነው። ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳሌ መኮንን ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ይታየ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ አንድ መቶ የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል ሲሉ ግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት ተቃውሞ ያዘለ መግለጫ አውጥተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ኢትዮጵያ በግዛቷ በገነባችው የሕዳሴ ግድብ አሞላል ዙሪያ የቀጠለው አለመግባባትም እስካሁን መላ አላገኘም። በምሽቱ አብይ ርዕስ ከካይሮ የተጠናቀረውን ዘገባና የኢትዮጵያን ምላሽ ያካተተውን ዘገባ እናቀርባለን። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው ሶስት እጩዎቹ እንዲመዘገቡ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ ምርጫ ቦርድ አክብሮ የማይፈጽም ከሆነ ምርጫውን እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ እጩዎች ምዝገባን በተመለከተ ጠቅላይ ፍርድ ቤት የሰጠውን ትዕዛዝ ሙሉ በሙሉ እንደሚቀበል ገልጾ ነገር ግን ውሳኔውን ተግባራዊ ለማድረግ እንደሚያዳግተው በመግለጽ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ፍርድ ቤት ቀርበው እንዲያስረዱ እንዲፈቀድላቸው ጠይቋል። ፓርቲው አቤቱታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ቦርዱ ትዕዛዙን ያልፈጸመበትን ምክንያት ነገ ፍርድ ቤት ቀርቦ እንዲያስረዳ ትዕዛዝ ሰጥቷል። የባልደራስ ጠበቃ አቶ ሄኖክ አክሊሉ አንድ መዝገብ ጉዳዩ በፍርድ ቤት ከተጠናቀቀ በኋላ አንደኛው ተከራካሪ ወገን ጉዳዩን እንደገና ማንሳት የሚችልበት የሕግ መሰረት እንደማይኖረው ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ዘገባ በሁለተኛው አጋማሽ በዲሞክራሲ በተግባር መሰናዷችን ይቀርባል። በኢትዮጵያ የትግራይ ክልል ከሰባት ወራት በፊት የተቀሰቀሰውን ግጭት ተከትሎ በክልሉ ዙሪያ የሚደርሰው የልጆች መብት ጥሰት በስፋቱም ሆነ በክብደቱ አልቀነሰም ሲል ዩኒሴፍ ተናገረ። የተባበሩት መንግስታት የህፃናት መርጃ ድርጅቱ ዋና ስራ አስኪያጅ ሄንሪየታ ፎር ባወጡት መግለጫ እስካሁን በክልሉ ጥበቃና እርዳታ የሚያስፈልጋቸው ብቻቸውን ያሉ ወይም ከቤተሰብ የተነጠሉ ስድስት ሺህ ህፃናት ተመዝግበዋል ብለዋል። አስከትለውም የዩኒሴፍ ዲሬክተር፣ ደህንነት ችግር ወይም ደግሞ የግጭቱ ተሳታፊ ወገኖች በጣሏቸው ገደቦች የተነሳ ልንደርስ ባልቻልንባቸው የክልሉ አካባቢዎች ሌሎችም እርዳታ የሚያስፈልጋቸው በርካታ ህጻናት ይኖራሉ ብለን እንሰጋለን ብለዋል። የህፃናቱን ቤተሰቦች ፈልጎ ለማገናኘት የሚደረገው ጥረት ውሱን የሆነው የቴሌኮሚኒኬሽን አገልግሎት፣ የማህበራዊ ኑሮ ባለሙያዎች እጥረትና ያለው የተደራሽነት ችግር ጥረታችንን እያደናቀፈ ነው ሲሉም አክለዋል። አስከትለውም ሴቶች እና ልጃገረዶች አሁንም የሚዘገንን ወሲባዊ ጥቃት ይፈጸምባቸዋል ያሉት የዩኒሴፏ ዋና ዲሬክተር ግጭቱ ከጀመረ ወዲህ 540 የጥቃት ሰለባዎች የዩኒሴፍ ድጋፍ ተጠቃሚ ሆነዋል ብለው፣ ሆኖ ሆኖ በአጠቃላይ ባለው የጸጥታ ሁኔታና የበቀል ጥቃት ይደርስብናል በሚል ስጋት አጣዳፊ የሚያስፈልጋቸውን እንክብካቤና ድጋፍ ከመጠየቅ የሚቆጠቡ ብዙዎች ይኖራሉ ብለዋል። ልጆች ወላጆችና ሌሎችም ጠባቂዎቻቸው የበቀል ጥቃት ይደርስብናል የሚል ከባድ ጭንቀት ላይ እንዳሉ ይናገራሉ ብለዋል ሄንሪታ ፎር። አስከትለው ታዳጊ ወንዶች ልጆች በውጊያው በሚካፈሉት ወገኖች በተዋጊነት እንመለመላለን ብለው ይሰጋሉ ያሉት ፎር በዘፈቀደ የሚፈጸመው እስርም ቀጥሏል፣ አጋሮቻችን ይህንኑ አሳውቀውናል ብለዋል። በዚህ ግጭት እጅግ የከበደውን ዋጋ የሚከፍሉት ህጻናት ናቸው ያለው ዩኒሴፍ፣ ሁሉም ወገኖች ችግር ላይ ላሉት ሲቪሎች ሁሉ በተለይም ለህጻናቱ የሚያስፈልጋቸው እርዳታ ሳይገደብና ሳይቋረጥ እንዲደርስ የመፍቀድ መሰረታዊ ግዴታቸውን እንዲያከብሩ እንጠይቃለን ብለዋል። ህጻናትን ከጥቃት ከብዝበዛና ከእንግልት ለመጠበቅ ከወላጆቻቸው ወይም ከጠባቂዎቻቸው እንዳይነጠሉ ለማድረግ ተቻላቸውን ሁሉ እንዲያደርጉ ሲል ዩኒሴፍ ተማጽኖ አቅርበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። 63 የሚሆኑ የሰብዓዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትንና በሰላማዊ መንገድ ልዩነቶችን የሚያንጸባርቁ አካላትን ማፈኗን እንድታቆም ጥሪ ያቀረቡ። ወደ ኮቪድ-19 ዜናዎች እንሻገር። አውስትሬሊያዋ ደቡባዊ ቪክቶሪያ ክፍለ ግዛት ውስጥ የኮቪድ-19 ስርጭቱን ለመከላከል ታውጆ የነበረው የአንድ ሳምንት የእንቅስቃሴ ክልከላ በዋና ከተማይቱ ሜልበርን እንዲራዘም መወሰኑ ታወቀ። እንቅስቃሴ ክልከላዊ የታወጀው ቪክቶሪያ ዙሪያ በፍጥነት የሚዛመተው የኮሮና ቫይረስ ዝርያ መታየቱን ተከትሎ ነበር። ዛሬ በክፍለ ሀገሯ ስድስት አዲስ የቫይረሱ ተጋላጮች የተገኙ ሲሆን በጠቅላላው የተረጋገጠው ቁጥር ስልሳ መድረሱን ነው ባለስልጣናቱ ይፋ ያደረጉት። የቪክቶሪያ ተጠባባቂ ጠቅላይ ሚኒስትር ጄምስ ምርሊ ነው ሜልበርን ውስጥ ለጋዜጠኞች በሰጡት ቃል ይህንን ነገር መደምሰስ ይኖርብናል፣ አለዚያ ከቁጥጥር ውጪ መሆኑ ነው ብለዋል። በዚህ እንዳለ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ሞደርና 18 እና ከ18 ዓመት በላይ ለሆኑ ለሚሰጠው የኮቪድ-19 ክትባቱ የፌዴራል መንግስቱ የምግብና የመድኃኒት አስተዳደር ሙሉ ፈቃድ እንዲሰጥ የሚጠይቅ መሆኑን አስታወቀ። በሁለት ጊዜ የሚሰጠው የሞደርናው ክትባት የመድኃኒት ቁጥጥር አስተዳደሩ ስራ ላይ እንዲውል ፈቃድ ከሰጣቸው ሶስት ክትባቶች አንዱ ሲሆን በሀገሪቱ ዙሪያ በቫይረሱ የሚያዙ ሰዎች ቁጥር በተከታታይ እንዲቀንስ ትልቅ አስተዋጽኦ እያደረገ ነው። ሞደርና ባለፈው ታህሳስ ወር በአጣዳፊ ሁኔታ ጥቅም ላይ እንዲውል ፈቃዱን ካገኘ ወዲህ 150 ሚሊዮን ክትባቶችን በሀገሪቱ ዙሪያ አከፋፍለዋል። አሁንም ክትባቱ ከ12 እስከ 17 ዓመት ለሆኑ ወጣቶች ቢሰጥ እንደማይጎዳና ቫይረሱን እንደሚከላከል በመታወቁ ጨማሪ ፈቃድ እንዲሰጠው ነው የሚያመለክተው። የፋይዘሩ ክትባት ባለፈው ወር ለታዳጊ ወጣቶች እንዲሰጥ ፈቃድ እንዳገኘ ይታወሳል። በዚህ እንዳለ ብራዚል በሀገሯ አዲስ የኮሮና ቫይረስ ስርጭት ማዕበል እንደሚከሰት ቢያስጠነቅቋትም ኮፓ አሜሪካ የደቡብ አሜሪካ የእግር ኳስ ሻምፒዮና ውድድርን ልታስተናግድ ቆርጣለች። የብራዚል ፕሬዚደንት ጄር ቦልሶናሮ ግጥሚያዎቹ ከአውሮፓውያን ሰኔ 13 እስከ ሐምሌ 10 በዋና ከተማዋ ብራዚሊያ፣ እንዲሁም ሪዮ ዲጄኔይሮ እና ኪባና ገያያ የተባሉት ከተሞች ውስጥ እንደሚካሄድ ተናግረዋል። የውድድሩ አዘጋጆች ግጥሚያዎቹን ከኮሎምቢያ ጋር በጋራ ልታስተናግድ የነበረችው አርጀንቲና ውስጥ የኮሮና ቫይረስ ስርጭት በመባባሱ ወደ ብራዚል እንደሚያዛውሩ ሰኞ ዕለት ነው ያስታወቁት። ኮሎምቢያ ግዙፍ የጎዳና ላይ ጸረ መንግስት ተቃውሞዎች ስለተስፋፉባት ግጥሚያውን ለማስተናገድ እንዳልቻለች ተነግሯል። ብራዚል በይበልጥ ተላላፊ የሆነው የቫይረሱ ዝርያ የተዛመተና በጥቂት ሳምንታት ውስጥ ሌላ ማዕበል እንደሚቀሰቀስ ብዙዎች እየተነበዩ ባሉበት ኮፓ አሜሪካን ለማስተናገድ መወሰኗ የሀገሪቱን ሳይንቲስቶች ስጋት ላይ ጥሏል። በሌላ ዜና የዓለም የጤና ድርጅት የቻይና ሲኖቫክ ኩባንያ የሰራው የኮቪድ-19 ክትባት 18 ዓመት ለሞላቸው አዋቂዎች መሰጠት እንዲችል የአስቸኳይ ሁኔታ ፈቃድ ሰጠ። ድርጅቱ ለቻይና ሰር ክትባት በአጣዳፊ ሁኔታ ጥቅም ላይ እንዲውል ሲፈቅድ ይህ ሁለተኛ መሆኑ ነው። ድርጅቱ ኩባንያው ባቀረበው መረጃ በሁለት ጊዜ የሚወጋውን ክትባት ከተከተቡ ሰዎች ውስጥ ግማሾቹ እንዳይታመሙ ለመከላከል እንደቻለ ተረድተናል ያለ ሲሆን፣ ሆኖም ከ60 ዓመት በላይ የሆኑ በሙከራው የተሳተፉ ሰዎች ቁጥር ጥቂት በመሆኑ በዚያ የዕድሜ ክልል ላይ ላሉ ተከታቢዎች ምን ያህል ፍቱን እንደሆነ ለማወቅ አልቻልንም ብሏል። በእስራኤል የረጅም ጊዜው ጠቅላይ ሚኒስትር ቤንያሚን ኔተንያሁን ከስልጣን ለማንሳት የተነሱት ተፎካካሪዎቻቸው እስከ ዛሬ ረቡዕ ማታ ስምምነት ላይ መድረስ እንዳለባቸው ተገልጿል። ስፋት ያለው የርዕዮተ ዓለም ስብጥር ያለው የተፎካካሪዎች ስብስብ ጥምር መንግስት ለመመስረት የሚያስችላቸውን ስምምነት እስከ ዛሬ ማታ ድረስ መቋጨት አለባቸው ተብሏል። ጥምር መንግስት የማቋቋም ጥረቱን እየመሩ ያሉት የየር ላፒድ መሪ ሲሆኑ ኔተንያሁ በሀገሪቱ ምክር ቤት በክኔሴት የአብላጫ መቀመጫ ጥምረት ለማዋቀር ከተሳናቸው በኋላ የሀገሪቱ ፕሬዚደንት ሩቭን ሪቭሊን ለላፒድ ጥምር መንግስት ለመመስረት እንዲሞክሩ እድሉን ሰጥተዋቸዋል። ባለፈው የአክራሪ ብሔርተኛ የያሚና ፓርቲ መሪ ናፍታሊ ቤኔት በላፒድ መሪነት የሚቋቋመውን ጥምረት እንደሚቀላቀሉ ይፋ ማድረጋቸው የኔቴንያሁን ተቃዋሚ ስብስብ ይዞታ አጠናቅሮለታል። በሚደረሰው ስምምነት መሰረት ናፍታሊ ቤነት በጥምሩ መንግስት የመጀመሪያ ሁለት ዓመታት ጠቅላይ ሚኒስትርነቱን ይይዙና በማስከተል የር ላፒድ ይተኳቸዋል ነው የተባለው። ባለፉት ሁለት ዓመታት ውስጥ አራት ምርጫዎችን ያካሄደችው እስራኤል በፖለቲካ ትርምስ ውስጥ የከረመች ሲሆን ላፒድ የጥምር መንግስት መስረታ ስምምነት በዛሬው የጊዜ ገደብ እውን መድረግ ካልቻሉ ምክር ቤቱ እድሉን ለሌላ ተፎካካሪ እጩ ይሰጣል። ያም የማይሳካ ከሆነ ሀገሪቱ እንደገና ምርጫ ማካሄድ ይኖርባታል ማለት ነው። በመጨረሻም ዜና እረፍት በተባበሩት መንግስታት ድርጅት በአፍሪካ ህብረት እንዲሁም በቻይናና በስዊድን የኤርትራ አምባሳደር ሆነው ያገለገሉት ታዋቂ ዲፕሎማት አምባሳደር አራያ ደስታ ከዚህ ዓለም በሞት መለየታቸው ተገለጸ። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት አምባሳደር አራያ ደስታ በ75 ዓመታቸው ማረፋቸውን ገልጸዋል። አንጋፋ የነጻነት ታጋይና የበቁ ዲፕሎማት የነበሩት አምባሳደር አራያ ሀገራቸውንና ህዝባቸውን ላለፉት አርባ ዓመታት በከፍተኛ ትጋትና ቁርጠኝነት እንዳገለገሉ የማስታወቂያ ሚኒስትር የማነ ገብረ መስቀል አውስተውላቸዋል። አድማጮች ለሰዓቱ የተጠናቀረው ዜና እዚህ ላይ አበቃ። ቆንጅታዬን፣ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 25 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ድግስቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ኒውስ ዶት ኮም እንዲሁም በአት ቪ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል፣ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 943 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንውሰዳችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ አንድ መቶ የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል ሲል የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት ተቃውሞ ያዘለ መግለጫ አውጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ህጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ኢትዮጵያ በግዛቷ በገነባችው የህዳሴ ግድብ አሞላል ዙሪያ የቀጠለው አለመግባባትም እስከ አሁን መላ አላገኘም። የአሜሪካ ድምጽ ዘጋቢ ኤድዋርድ ይራኔን ከካይሮ ያጠናቀረውን ዘገባና የኢትዮጵያን ምላሽ ያካተተውን ዘገባ ስመኝሽ የቆየ ታቀርበዋለች። የግብፅ የውጭ ጉዳይ ሚኒስትር ቃል አቀባይ አህመድ ሀፌዝ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት በሀገሪቱ በሚገኙ የውሃ አካላት ላይ አንድ መቶ ትናንሽና መካከለኛ መጠን ያላቸውን ግድቦችን ለመገንባት ያላቸውን እቅድ መናገራቸውን ነቅፈው ያወጡትን ቁጣ ያዘል መግለጫ አንድ የግብጽ መገናኛ ብዙሃን አስተላልፏል። ሐፊዝ በመግለጫቸው ይህ እቅድ ግብፅና ሱዳንን ባስቆጣው የሕዳሴ ግድብ አሞላል ዙሪያ ባለው ግጭት የኢትዮጵያን ቀና ያልሆነ አመለካከት ያሳያል ካሉ በኋላ ኢትዮጵያ እንደዚህ አይነት እቅድ ሲኖራት ጎረቤቶቿ ላይ ጉዳት ከማድረሷ በፊት ልትማከር ይገባል ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲን በጉዳዩ ላይ በስልክ ለማናገር ያደረግኩት ሙከራ ለጊዜው ባይሳካም ባካሄዱት ሳምንታዊ ጋዜጣዊ መግለጫ ስለ ጉዳዩ ተጠይቀው ኢትዮጵያ ያለም አቀፍ ሕጎችን እስካከበረች ድረስ በተለይም ድንበር ተሻጋሪ ወንዞችን አጠቃቀም ሕግ እስካከበረች ድረስ የትኛውንም ሀብት የመጠቀም መብቷ እንደተጠበቀ ነው ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ፋና በዘገባው አምባሳደር ዲና የጠቅላይ ሚኒስትሩ ንግግር አንዲት የተፈጥሮ ሀብቷን በራሷ መጠቀም ከምትችል ሉዓላዊት ሀገር የሚጠበቅ ሀሳብ ነው ማለታቸውንም ጨምሮ ጠቅሷል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ባለፈው ሳምንት ጅቡቲን በጎበኙበት ወቅት በሰጡት ጋዜጣዊ መግለጫ የግድቡን ሙሌት አስመልክቶ ከኢትዮጵያ ጋር ከገቡበት አለመግባባት ለመውጣት በድርድር ዲፕሎማሲያዊ መፍትሄ ላይ የመድረስ ተስፋ እንዳላቸው ساتشو نبر استعرضت كذلك المستجدات الخاصة بقضية سد النهضة والملف الذي يمس يدا في قدبونيتا يا تقالاي كتنون تقمي مينا كانو እናም በአሞላሉና አፈጻጸሙ ላይ ተገቢና ሚዛናዊ ስምምነት ላይ በአስቸኳይ መድረስ አለብን። የሌሎችን ሀገራት ጥቅምና መብት ሳያስጠብቅ የራሱን እቅድ ለማስፈጸም የሚሞክር ማንኛውንም አካል ግብፅ ትቃውማለች። በግብፅ የፖለቲካ ሶሲዮሎጂ ባለሙያ የሆኑት ሰኢድ ሳዴክ ለአሜሪካ ድምፅ ሲያስረዱ ኢትዮጵያ በሐምሌ ወር ሁለተኛውን ዙር የህዳሴ ግድብ ሙሌት የማካሄዷ ጉዳይ የግብፅን ህዝብ አስቆጥቷል ይላሉ። የሕዝብ አስተያየት ቁጣ የተሞላበት ነው። እና ሁሌም የግብፅን ህዝብና መንግስት በመተንኮ ስለሚናገሩ የኢትዮጵያ ፖለቲከኞችና ሚዲያ ትንኮሳ መንግስት ምላሽ እንዲሰጥ እየገፋፉት ነው። ሳዴክ በተለይ ከግብፅ ውጭ የሚገኙ የግብፅ ተቃዋሚ ኃይሎች መንግስት ግጭቱን በአግባቡ እያስተናገደ አይደለም በማለት የተቃውሞ ሰልፍ እየጠሩ መሆኑንም ተናግረዋል። አክለውም የግብፅ ባለስልጣናት በተለይ እንደ አውሮፓ ህብረት፣ ዩናይትድ ስቴትስ እና የአፍሪካ ህብረት ያሉ ሀያላን አደራዳሪዎች ተጽዕኗቸውን ተጠቅመው ለምን ዲፕሎማሲያዊ መፍትሄ ለማምጣት ፈቃደኛ እንዳልሆኑ ግራ መጋባታቸውን ያስረዳሉ። የአሜሪካ ድምፅ ያናገራቸው በዩናይትድ ስቴትስ ዋሽንግተን ክፍለ ግዛት በሚገኘው ብሔራዊ መከላከያ ዩኒቨርሲቲ መምህር የሆኑት ፓውል ሱሊቫን በበኩላቸው ኢትዮጵያ የህዳሴ ግድቡን መገንባቷ በራሱ ቁጣ የሚያጭር ሆኖ ሳለ አንድ መቶ ግድቦችን እገነባለሁ ማለቷ የበለጠ ጸቡን የሚያጋግል መሆኑን ተናግረዋል። ለዚህ ግብፅ ምላሽ መስጠቷ አይቀርም የሚሉት ሱሊቫን ኢትዮጵያ ሰላም የምትፈልግ ከሆነ እያደረገች ያለችው ግን ተቃራኒውን ነው ሲሉ ያስረዳሉ። ወደ ጦርነት ከተገባ ሁሉም ወገን ከፍተኛ ኪሳራ ይደርስበታል የሚሉት ሱሊቫን ምክንያታዊ ወደ ሆነ ስምምነት መድረስ ባይቻል እንኳን አሁን ባለው ሁኔታ ነገሮች ወደ ተቃራኒ አቅጣጫ እየሄዱ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የግብፅና የሱዳን ወታደሮች በጋራ የጀመሩትን ስድስት ቀን የፈጀ የመሬት የአየርና የባህር የጦር ልምምድ በዚህ ሳምንት ማጠናቀቃቸውን አሶሴትድ ፕሬስ ዘግቧል። ይህ ልምምድ ሁለቱ ጎረቤት ሀገሮች የጸጥታ ጉዳዮች ላይ ያላቸውን ትስስር ማጠናከራቸውንና ከኢትዮጵያ ጋር ያለው ውጥረት እየተባባሰ ባለበት ሁኔታ ኃይል እንደሚያሳይ ዘገባው ጨምሮ ገልጿል። የጋራ የጦር ልምምዱ ሰኞ እለት ካርቱም አጠገብ በሚገኝ የጦር ሰፈር ሲጠናቀቅም የሁለቱ ሀገራት ልዩ አማካሪ የሆኑት የሱዳኑ መሐመድ ኦትማን አልሁሴንና የግብጽ አቻቸው ሌተናል ጀነራል መሐመድ ፋሪድ መገኘታቸውን የኤፒ ዘገባ ያመለክታል። አድማጮች ጉዳዩን አስመልክቶ ከኢትዮጵያ ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው ባይሳካም ምላሻቸውን እንዳገኘን ይዘን እንመለሳለን። በኤድዋርድ ቢራኒያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ስመኝሽ የቆየንና ዘጋቢያችንን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ከቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ በጸጥታ ችግር ተፈናቅለው በክልሉና በምዕራብ ወለጋ ውስጥ የሚገኙ አንዳንድ ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገልን አይደለም ሲሉ ተናግረዋል። የቤንሻንጉል ጉሙዝ ክልል በበኩሉ ተፈናቃዮቹ መጠለያ ውስጥ እየደገፍናቸው ነው በማለት ቅሬታው ተገቢ እንዳልሆነ አስታውቋል። የነዋሪዎቹ የተፈናቀሉበትን የሴዳል ወረዳ የጸጥታ በማሻሻልም ወደ መጡበት ለመመለስ እየሰራን ነው ብለዋል። በምዕራብ ወለጋ ውስጥ ያሉ ተፈናቃዮች ድጋፍ እንዲያገኙ በዞን ውስጥ ካሉ አመራሮች ጋር ተወያይተናል ያለው ደግሞ የኦሮሚያ ክልል መንግስት ነው። ናኮር መልካኖ ዘገባውን ያጠናቀረው እንደሚከተለው ይቀርባል። ከአንድ ወር በፊት ከታጣቂዎች ጥቃት በመሸስ ከካማሽ ዞን ሴዳል ወረዳ ወደ አሶሳ መሄዳቸውን ይናገራሉ። ቄስ አዲሱ አባት እንደሚባሉ በስልክ የገለጹ አንድ አባት በአሁኑ ጊዜም በቤተ ክርስቲያን ተጠልለው እንደሚገኙ በመግለጽ ለእርሳቸውና አሶሳ ከተማ ውስጥ ለሚገኙ ሌሎችም የሴዳል ተፈናቃዮች ሰብአዊ ድጋፍ እንዲደረግላቸው ጉዳዩ የሚመለከታቸውን መስሪያ ቤቶች ሲወተውቱ መቆየታቸውን ገልጸዋል። እንግዲህ በደረሰብን የጸጥታ ችግር ቀጥታ የመጣ ነው፣ ወደ ክልሉ ወደ አሶሳ ነው። እዚያው የተጎዱትም እነዚያው ተጎድተው በገደልም ገደልም በምንም የመጣ ነዎች፣ አሶሳ ላይ ነው። በወቅቱ መጠን እነዚህ ለተለያዩ ድርጅቶች አመልክተናል። ያው በወቅቱም ድጋፍ እንደሚያደርጉና መልሰ እንደሚያቆቁሙ ሀሳቦችን ምኖች ስነዘሩልን ሰብአዊ መብትም የተለያዩ ድርጅቶች ምደን አመለከት ነን። ከዚያም በኋላ ከሶስተኛ ቀን በኋላ እዚህ የመሰረተ ልማት ችግሮች እንዳሉ እርዳታ ድጋፍ ለማድረግም እዚህ ላይ አይቻልም እና ወደ በአምባሲ ሄዳችሁ በመጠለያ ተቀምጣችሁ ድጋፍ እናደርጋለን አሉ። ያው የተወሰኑት ወደዚህ አዱ መንግስት ሰራተኞችና የተለያዩ ደግሞ እንደዚህ የጤና እክል ያለባቸው ምን ያላቸው አሶሳ ላይ ይኖራሉ። እዚህ ያሉትንም የተለያዩ ድርጅቶች ባላቸው አቅም እንደሚረዷቸውን ኢንፎርሜሽን ያለው ያው ከዚህ አብረው ከተፈናቀሉት አንዱ እኔ ነኝ። የጤና እክል አለብኝ ወደ መጠለያ መሄድ አልችልም ብዬ በወቅቱ አመልክቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቶስ ሀገረ ስብከት የሚባል አለ። እስካሁን እነሱ ናቸው አንዳንድ ጎማ እያደረጉልኝ ና አይዞ እያሉኝና ደግሞ የሚያውቁ ሰዎችም የቤት ኪራይም እየተባበሩ እየከፈሉልኝ እስካሁን ድረስ እኖራለሁ። ከዚህ በኋላ ያለው ግን በጣም አስጊ ላይ ነው ያለ። በተመሳሳይ ሁኔታ ከዚያው የሴዳል ወረዳ ውስጥ በመፈናቀል በምዕራብ ወለጋ ዞን አነሲቢ ወረዳ መንዲ ከተማ ውስጥ ከነቤተሰቦቻቸው ዘመድ ጋር ተጠልለው እንደሚገኙ የተናገሩት ደግሞ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ናቸው። አቶ ማቲ የእህል ድጋፍ የተደረገልን ቢሆንም ለልጆች የሚሆን አልሚ ምግብና መጠለያ አላገኘንም ይላሉ። ከሴዳል ስንወጣ ምንም ይዘን አልወጣንም። አንዴ እህል ከሰጡን በኋላ ተመልሶ ያየን ምን ያስፈልጋቸዋል ያለን ሰው የለም። የአካባቢው ሰው ላይ ጥገኛ በመሆን የሚኖሩም አሉ። አቅም ያላቸው ደግሞ ተከራይተው ይኖራሉ። ሕፃናት ያላቸው ሰዎች ወተት መግዣ የላቸውም። የሚያጠቡትም ከወተት ውጪ የተለያየ ምግብ አስፈላጊ ቢሆንም ነገር ግን ይህንን ለማሟላት አይችሉም። የሚያቀርብም የለም ብለዋል። እንዲደረግላቸው የሚፈልጉትንም እነዚህ ተፈናቃዮች አብራርተዋል። ለወደፊቱ ራሱ ክረምቱ ዝናብ አለ። መጠለያው በቂ መጠለያ አይደለም። በጣም ነው የሚያሰጋው። በጣም በጣም ነው ያሰጋል። እንደነዚህ እንደነዚህ ያሉትን ሰዎች መንግስትን በተቻለው አቅም አሰባስቦ መደገፍ ያለበትን ነገር ቢደግፍ ሌላም የተለያዩ ድርጅቶችም እነዚህ እነዚህም በተለይ በጤና ክል ያለባቸውን ሽማግሌዎችን የመንግስትም ድጋፍ አድርጎ ወደፊትም ደግሞ ወደ ቦታው መመለስ ካለባቸው ጥናት አድርጎ ሰላሙን አረጋግጦ አካባቢውን ቀጠናውን አረጋግተው ማህበረሰቡን መመለስ ካለበት መመለስ ባለበት መንገድ ቢመልሱ፣ ነጋዴውን አበረታተው የወደመበትን የከሰረውን ኪሳራም ድጋፍ አድርገው መንግስት ሰራተኛውን በመንግስት ሰራተኛው ቢያደርጉ። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ቅሬታው ከመጠለያ ጣቢያ ውጪ ካሉ ሰዎች የተነሳ ነው ካሉ በኋላ ለተፈናቃዮቹ ሰብዓዊ ድጋፍ እየተደረገ ነው ብለዋል። ችግሩ ከተፈጠረ በኋላ ሰዎቹ ወደ ተለያየ ቦታ ነው የሸሹት። በስጋት የተወሰኑት ወደ አሶሳ ነው የመጡት እንደተገለጸው ሌሎቹ ወደ መነሲቡ ሌሎቹ ወደ ለታ ሲቡ ቅልዱካራ ሌላም ቦታ ይሄዱ አሉ። በሶስት ነው የከፈልናቸው። መንግስት ሰራተኞች አሉ፣ ተማሪዎች አሉ፣ ሌሎች ማህበረሰቦች አሉ። እነሱ ስለተፈናቀሉ ሶስቱንም ትሪት ለማድረግ ነበር የሞከርነው። ስለዚህ ወደ ዘጠኝ መቶ አርባ አንድ የሚሆኑ መንግስት ሰራተኛና መንግስት ሰራተኛ ቤተሰቦችን እዚሁ የአንድ ወር ደሞዛቸው እስከሚከፈላቸው ድረስ ለአንድ ወር የሚሆን ድጋፍ ነው ያደረግንላቸው። ሌሎችን ማህበረሰብ ካምፕ ሰርተን ወደ ባንበሲ የሚባል ወረዳ ነው የወሰድ ነው። እዛ ድጋፊ እየተደረግላቸው ነው ያለው፣ በመንግስትም፣ በህዝብም፣ በኤንጂኦዎችም በሌሎችም። ስለዚህ ህዝቡ በጣም ነው የተረባረበው፣ በጣም ነው ያገዘው። በዚህ አጋጣሚ ህዝቡንም፣ ማህበረሰቡ፣ መንግስት መንግስታዊ ያልሆኑ ድርጅቶችንም ማመስገን እንፈልጋለን። አልፎ አልፎ ግን ተደብቆ የነበሩ አሁን አንድ ወር ሁለት ወር ካለፈ በኋላ ድጋፍ ያስፈልገናል የእኛ ዘመዶች እርዳታ ወስደዋል። ስለዚህ እርዳታ እንወስዳለን ብሎ የሚመጡ ሰዎች አሉ። እነዚህም ደግሞ አሁን በዚህ ደረጃ ላይ ደሞዝ ስለተከፈለ እርዳታ አይሰጥም ብለን እየመለስን ያለ ነው። ግን ካምፕ የገቡ ሰዎች ከፌዳል ብቻ ሳይሆን ከጉልሶና ከ ከአቶ ገንቤል ከኦሮሚያ የመጡ አሉ። በአጠቃላይ ወደ ሶስት ሺ ሰባት መቶ ሰማኒያ ሁለት ሰዎች የሚሆኑ ናቸው። እነሱ በሚገባ ድጋፍ እየተደረገላቸው ነው ያለው ማለት ነው። ከሴዳል ውስጥ የተፈናቀሉትን ጨምሮ በክልሉ ውስጥ ከሶስት መቶ ሺ በላይ ድጋፍ ለሚሹ ተፈናቃዮች ድጋፍ እያደረግን ነው ያሉት ኮሚሽነሩ ከካማሽ በሎጀገንፎይ እና ሌሎችም ቦታዎች ለተፈናቀሉ ዜጎችም ጭምር ከፌዴራል መንግሥትና ሌሎችም ባለድርሻ አካላት ጋር በመሆን የሰብአዊ እርዳታ እያደረግን ነው ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ በበኩላቸው ከቤኒሻንጉል ጉሙዝ የተፈናቀሉትን ለመደገፍ ከምዕራብ ወለጋ ዞን አመራሮች ጋር ተወያይተናል ካሉ በኋላ ተፈናቃዮች በምስራቅ ወለጋ ዞን ውስጥም እንደሚገኙ ገልጸዋል። እንደ ምዕራብ ወለጋም ቤኒሻንጉል ጉሙዝ ክልል ውስጥ የጥፋት ኃይሎች በጣሉት አደጋ ሳቢያ ተፈናቅለው ወደ ኦሮሚያ ክልል ምዕራብ ወለጋም የመጡ አሉ። ለእነዚህም በዞኑ ውስጥ የሚገኝ ጽፈት ቤታችን እህል እንዲሰጣቸው አድርገናል። ተጨማሪ ድጋፍ የሚያስፈልግ ከሆነም ከዞኑ አመራሮች ጋር ተነጋግረን አሁን በእጃቸው ያለውን እንዲሰጧቸው እና ከነሱ አቅም በላይ የሆነ ደግሞ ካለ እንዲጠየቅ ተግባብተን እየሰራን ነው። በተመሳሳይ ሁኔታ ከቤኒሻንጉል ኩሙዝ ክልል ተፈናቅለው በምስራቅ ወለጋም በመጠለያ ካምፕ ውስጥ ጥን ባይሆን በህብረተሰቡ መካከል እየኖሩ ያሉ አሉ። ለምሳሌ በጉደያ ቢላ ውስጥ ድጋፍ እየተደረገላቸው ይገኛል። በአዲስ ሁኔታ ደግሞ ወደ ሀሮ ሊሙ ሊሙ ኤበንቱና እና ጊዳያና ወረዳ የመጡ ስላሉ ድጋፍ እንዲደረግ እየተሰራ ነው ብለዋል። የሁለቱም ክልሎች አመራሮች ተፈናቃዮቹን ወደ መጡበት ለመመለስና ለማቋቋም በጋራ እየሰሩ መሆናቸውን ገልጸዋል። ከአንድ ወር በፊት መንግስት የቤኒሻንጉል ሕዝቦች ነጻነት ንቅናቄ ብሄንን ታጣቂዎች ናቸው ብሎ የሚጠራቸው ኃይሎች በሴዳል ውስጥ በርካታ ሲቪሎችን በመግደል የጸጥታ ኃይሎችና ንብረት ላይ ጉዳት ማድረሳቸውን መዘገባችን ይታወሳል። በርካታ ዜጎች የተፈናቀሉትም ይህንኑ ጥቃት ተከትሎ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። ሰላም። ዘጋቢያችን ናኮር መልካን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በኦክስጅን እጥረት ምክንያት በመቀሌ ከተማ የሚገኝ አይደር ሪፈራል ሆስፒታል 22 ታካሚዎች ህይወታቸው ማለፉን ሆስፒታሉ አስታወቀ። በኦክስጅን እጥረት ምክንያት በሆስፒታሉ ይካሄዱ የነበሩ ስራዎች መስተጓጎላቸውንም ገልጿል። የአይደር ሪፈራል ሆስፒታል ሜዲካል ዲሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምጽ ክፍተቱ በሚቀጥሉት ቀናት ለመፍታት እየተሰራ መሆኑንም ተናግረዋል። የሙልጌታ ጽምሀ ዘገባ ነው እንደሚከተለው ይቀርባል። በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በሀገሪቱ የመጀመሪያ የሕክምና ኦክሲጅን ማምረቻ ማሽን በመትከል የሕክምና ስራውን እያከናወነ እንደነበር የገለጹት የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብረም ገብረስላሰም ሆስፒታላቸው በአሁኑ ጊዜ የኦክሲጅን እጥረት አጋጥሞት ታካሚዎች እየተጎዱበትም መሆኑ ለአሜሪካ ድምፅ ገልጸዋል። በሆስፒታሉ የነበረው የኦክሲጅን ማምረቻ ማሽን መበላሸቱ ተከትሎም ለሌሎች የጤና ተቋማት ጭምር ያግዝ የነበረው ሆስፒታላቸው ከግል ተቋማት በመግዛትና ከለጋሽ ድርጅቶች ክፍተቱ መሙላት ጀመረ ብለዋል። ዶክተር ክብሮም 2013 ከገባን ጀምሮ ከፍተኛ የሆነ የማምረት አቅም እጥረት ስላጋጠመ የተለያዩ የግል እና በእርዳታ ሊሰጥን ከሚችሉ ድርጅቶች እየተናገር ነው። ኦክሲጂን እናመጣ ነበር። አብዛኛው እኛ ኦክሲጂን ስናመጣ የነበረው ቬሎሲቲ የሚባል የጨርቃጨርቅ ፋብሪካ ግል የግል ይንዳሆ በነፃ ኦክሲጂን ሊሰጥን ነበር። ከዛ እያመጣን እንጠቀም ነበር። እኛ የምናመርተው በጣም የመጨበር ትንሽ ስለነበረ ጦርነቱ ጥቅምት ላይ ሲጀምር ህዳር መብራት አልነበረም። ፋብሪካውም ተዘርፏል። እቃዎቹ ወድሟል። አሁን ስራ ላይ የለም፣ ተዘጋ። ከዛ የምናመጣበት ሁኔታ አልተፈጠረም። አቆመ ማለት ነው። ለአይደር ሪፈራል ሆስፒታል በነፃ ኦክሲጅን ያቀርብ የነበረውን ቬሎሲቲ የተባለ የጨርቃ ጨርቅ ፋብሪካም በትግራይ ጦርነት ምክንያት ጉዳት ከደረሰበት በኋላ ከአንድ የግል ኦክሲጅን ማምረቻ ተቋም መግዛት ጀመርን ብለዋል ሜዲካል ዳይሬክተሩ። የግዢው ወጪ በጤና ሚኒስቴር ይሸፈን እንደነበረ የገለጹት ዶክተር ክብሮም ከአንድ ወር በፊት ግን ይህ ኦክሲጅን የሚያመርት ማሽን ችግር ደረሰበት ብለዋል። በዚህ ምክንያትም የተፈጠረ የኦክሲጅን እጥረት ለመቀነስ ከአዲስ አበባና ደሴ ኦክሲጅን ለማምጣት ውል ቢታሰርም በሚፈጠሩ የመንገድ መዘጋት በሚገባ ኦክሲጅኑ ማስገባት መግባት አልተቻለም፣ ነው ያሉት። በተፈጠረው የኦክስጅን እጥረት የታካሚዎች ህይወት እንዳለፈ ገልጸዋል ዶክተር ክብሮም። ማምረት አቆሙ። የኤሌትሪክ ሳይሆን የብልሽት ስላጋጠማቸው እነሱ ሲያቆሙ እኛ ምንም አይነት ኦክስጅን ሶርስ አልነበረንም። የነበሩን ኦክስጅን ያስፈልጋቸው ታካሚዎችም እንደመጡ ሳይረዱ የኮቪድ ታካሚዎችም ሌሎች ታካሚዎችም እንደዚህ በኦክስጅን በቀላሉ ሊረዱ የሚችሉትም ወደ ሀያ ሁለት የሚሆኑ በሽተኞች ምትቡብናል። እንዲሁም በሆስፒታሉ ይከናወኑ የነበሩ ቀዶ ጥገና ጨምሮ ሌሎች ኦክስጅን የሚያስፈልጋቸው ታካሚዎች ማስተናገ መናገድ አልቻልንም ነው ያሉት። በአይደር ሆስፒታል የነበረው የኦክሲጅን ማምረቻ ለመጠገን ስራዎች መጀመሩ ገልጸው በቅርብ ቀናት ችግሩ ለመፍታት ጥረት እየተደረገ ነው ብለዋል። ቀጣይ መፍትሄ እንደ መፍትሄ የተያዙ አንደኛው የራሳችንን ኦክሲጅን ፕላንት መለዋወጫ ጋር ከውጭ ሀገር የቻይና ስሪት ነች፣ ከቻይና እንዲመጣ በማድረግ ለመጠገን ሙከራ እያደረግን ነው። ኦልሬዲ ስራው ተጀምሯል። በዚህ ሳምንት ያልቃል ብለን እንጠብቃለን። ተሳክቶልን ወደነበረችበት ከተመለሰች ለራሳችን በቂ የሆነ ኦክሲጅን ማምረት እንጀምራለን። ካልተሳካ ደግሞ ሌላው የግል ካምፓኒውም ስራ ላይ ነው ያሉት እነሱ ነገ ያልቃል ብለን ስባለን ስራ ከጀመረ ከነሱ በፊት ስናርግ እንደነበረ ኦክሲጅን እየገዛን እንቀጥላለን ማለት ነው። ለችግሩ ዘላቂ መፍትሔ ለማምጣትም ትልቅ የኦክሲጅን ማመንጫ ማሽን ለመትከል ከፌዴራል መንግስት ጋር እየተነጋገርንነን በማለት ነው ዶክተር ክብሮም የገለጹት። በጉዳዩ ላይ ከክልሉ ጤና ቢሮ እንዲሁም ከፌዴራል ጤና ጥበቃ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ። ጌታ አጽባህን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ኦክላሆማ ክፍለ ግዛት ላይ በተደረገው የተልሳ የዘር ፍጅት መታሰቢያ በዓል ላይ ለመገኘት የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ሆነዋል። እንደ አውሮፓውያን የቀን አቆጣጠር በ1921 ዓመተ ምህረት ከ100 ዓመታት በፊት ማለት ነው ነጮች ተሰባስበው የበለጸገ የጥቁሮች ማህበረሰብ ላይ ጥቃት ከ ከፍተው አውድሞታል። በጥቃቱ እስከ 300 የሚሆኑ ሰዎችም አልቀዋል። በብዙ ሺህ የሚቆጠሩት ደግሞ ቤት አልባ ሆነው ቀሩ ስትል የዋይት ሐውስ ዘጋቢ ፓቲ ውዳስ ኳራ በአጠናቀረችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች። እንደ አውሮፓ አቆጣጠር በ1921 ዓ.ም ተልሳ ኦክላሃማ ላይ የነበረው ግሪንዉድ የተባለ የአፍሪካውያን አሜሪካውያን የዳበረና የበለጸገ ሰፈር ስለነበር የጥቁሮች ዎል ስትሪት የሚል ስያሜ አግኝቶ እንደነበር ይታወቃል። ዎል ስትሪት በኒውዮርክ ከተማ ማንሃተን ወረዳ ላይ የሚገኝ የአክሲዮን ልውውጥ ያለበትና ግዙፍ የገንዘብ ተቋማት የሚገኙበት ቦታ ነው። አንድ በነጮች የፖሊስ መስሪያ ቤት የተደገፈ የነጮች ቡድን የግሪንውድ ሰፈርን በእሳት አጋይቶ አመድ አደረገው። በመቶዎች የሚቆጠሩ ሰዎች አለቁ። በብዙ ሺዎች የሚቆጠሩት ደግሞ ቤት አልባ ሆኖ ይህም በአብዛኛው ለአስርተ ዓመታት ያህል ተዳፍኖ የቆየ የሀገሪቱ የጨለመ ታሪክ ገጽታ ተደርጎ ይታያል። ዲሚትሮስ ዊሊያምስ የተባሉ የተልሳ ነዋሪ ገልጸውታል። ተልሳ ውስጥ የተወለዱና የሚኖሩ ሰዎች እንኳ እስከ ቅርብ ጊዜ ድረስ ለግሪንውድ ጉዳይ አያውቁም ነበር። ፕሬዚደንት ጆ ባይደን ትላንት የግሪንውድ የባህል ማዕከልን ጎብኝተዋል። ተልሳ ላይ የተፈጸመውን አሳዛኝ ታሪክ ለማሰብ በተደረገ ስነ ስርዓት ለመገኘት የመጀመሪያው የሀገሪቱ ፕሬዝደንት ሆነዋል። ወገኖች የአሜሪካውያን ይህ የሁከት አድራጎት ሳይሆን የፍጅት ነበር የነበረው። ፕሬዝደንት ባይደን በአሁኑ ወቅት ከአንድ መቶ ዓመታት ዕድሜ በላይ የሆኑትን ሦስት ከፍጅቱ የተረፉ ሰዎችን አነጋግረዋል። እናንተ ሦስታችሁ በዚህ በደበዘዘ መስታወት ላይ ከሚታየው የፍጅት ታሪክ የተረፋችሁ የምትታወቁ ሰዎች ናችሁ። ነገር ግን አሁን ታሪካችሁ እንዲህ ደብዝዞ አይቀርም፣ ጎልቶ የሚታይበት ጊዜ ደርሷል። በሀገሪቱ የሚካሄደው ዘር ተኮር ውይይት ሆን ተብሎ በሚፈጸም ዘረኝነት ተግባርና የጥቁሮች ሕይወትም ዋጋ አለው በሚሉት ነጥቦች ላይ ያተኮረ ሲሆን የቱልሳው ፍጅት ግን ለአስርተ ዓመታት ያህል ተዳፍኖ ቆይቷል። ስቲቭ ፊሊፕስ የተባሉ የቀለም ዴሞክራሲ የሚል ፖለቲካ ተኮር ሚዲያ መስራች ያብራራሉ። በመሰረቱ ሰነዶች ከከተማይቱ ማዘጋጃ ቤትና ከከተማይቱ አብያተ መጻሕፍት እንዲጠፉ ተደርጓል። መላ ታሪኩ እንዳይታወቅ ሆን ብለው አዳፍነውት ቆይተዋል። አሁንም ቢሆን የዚህች አገር የዘረኛነት ታሪክና የነጮችን የበላይነት አስተሳሰብ አደብዝዞ ለማቅረብ የሚደረገው ጥረት እንደቀጠለ ነው። ፍጅቱ ከተፈጸመ አንድ መቶ ዓመት ወዲህ በጥቁር አሜሪካውያን ላይ የዘረኝነት ተግባር መፈጸም ቀጥሏል። የመንግስት አሐዝ በሚያመለክተው መሰረት አንድ መደበኛ የነጭ ቤተሰብ ከተመሳሳይ የጥቁር አሜሪካዊ ቤተሰብ በስምንት እጥፍ የላቀ ሀብት አለው። በዓለም አቀፉ ወረርሽኝ ጊዜ ደግሞ የሀብት መጠን ክፍተት ሰፍቷል። ባይደን ታዲያ ክፍተቱን ለማጥበብ ቃል ገብተዋል። ዝቅተኛ ገቢ ባላቸው ማህበረሰቦች በአስር ቢሊዮኖች ዶላር የሚቆጠር መዋለ ነዋይ ለመመደብ፣ ፌዴራሉ መንግስት በውህዳኑ ከተያዙ የንግድ ተቋማት ጋር የሚያደርገውን ኮንትራት እንዲያሰፋ ለማድረግ፣ በትራምፕ አስተዳደር ወቅት ታግዶ የነበረው ፍትሐዊ የቤቶች ሥራ ውጥ እንዲቀጥል ለማድረግ የባይደን አስተዳደር ቃል ገብቷል። ነገር ግን የተልሳው ፍጅት ሰለባ ለሆኑት ወይም ጥቁር አሜሪካውያን በባርነት መያዛቸውን አስመልክቶ ካሳ ስለመክፈል ጉዳይ አላነሱም። የተልሳ ነዋሪ ፓስተር ወይም ቄስ ሮበርት ተርነር ይህ ለእኛ ግብዝነት ነው። እኛ ሀገሮች ዜጎቻቸውን በትክክል እንዲመሩና ፍትሃዊነት እንዲያሳዩ በዓለም ዙሪያ ለመጠየቅ እንሞክራለን። ይህ የሚደረገው አሜሪካ ራሷ ፍትሐዊ መሆን ባለባትና በታሪኳ የከፋ የዘር ፍጅት መፈጸሙን ለማጤን በምትሞክርበት ወቅት ነው። ባይደን ኦክላሃማን የጎበኙት ወግ አጥባቂ ክፍላተ ግዛት አዲስ የመምረጥ ሕግ እንዲኖር እየጠየቁ ባሉበት ወቅት ነው። ሪፑብሊካውያን የማጭበርበር ተግባር ለመቀነስ ነው ይላሉ። ዲሞክራቶች ግን የሪፑብሊካውያኑ ዓላማ የጥቁሮችና የሌሎች ውሑዳን ሕዝቦች የመምረጥ መብትን ለማጥበብ ነው ይላሉ። ባይደን ምክትል ፕሬዚደንት ካሚላ ሃሪስን አስተዳደሩ የመምረጥ መብት ለማስፋት የሚያደርገውን ጥረት እንዲመሩ መድበዋል። ዘጋቢዎቻችንን እናመሰግናለን። አድማጮች ወደ ተከታዩ ዘገባችንን እናልፋለን። በየአሜሪካ ድምጽ በትግራይ ክልል እየተከሰተ ያለውን ችግር አድሏዊ በሆነ መልኩ አቅርቦታል፣ በቂ ሽፋንም ነፍጎታል በሚል ቅሬታ ያላቸው የዋሽንግተን ዲሲ እና አካባቢዋ ነዋሪዎች በዛሬው ዕለት ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ራዲዮ ደጃፍ ሰላማዊ ሰልፍ አካሂደዋል። ሀብታሙ ስዩም የተወሰኑትን አነጋግሯቸዋል። Yeah! በዋሽንግተን ዲሲ ና አካባቢው የሚኖሩ በዋናነት የትግራይ ክልል ተወላጆች የሆኑ ትውልደ ኢትዮጵያ ዛሬ ረፋድ ላይ ከአሜሪካ ድምፅ ራዲዮ መገኛ ህንፃ ዊልበር ጄ ኮን ህንፃ ፊት ለፊት የተቃውሞ ሰልፍ አድርገዋል። የአሜሪካ ድምፅ በተለይም የምስራቅ አፍሪካው አገልግሎት አድሏዊ ዘገባ ያቀርባል፣ በትግራይ ክልል ውስጥ የተፈጸሙ የመብት ረገጣዎችን አድበስብሰዋል፣ የጋዜጠኝነት መርሆችን ጥሰዋል የሚለው ተቃውሟቸው ተሰምተዋል። በሰልፉ ላይ ተሳታፊ ከነበሩት መካከል አንዷ ወጣት ምጽላል ግርማ ናት። ይህን ስብሰባ ያደረግንበት ምክንያት ቪኦኤ በትግራይ ጄኖሳይድ የሚያደርገው ስርጭት ስለሌለ እሱን ለመቃወም ና በተጨማሪ ደግሞ ላለፉት ሰላሳ አመታት በትግራይ ህዝብ ላይ ባያዝ የሆነ ስርጭት ያስተላልፍ ስለነበር ለዛ ደግሞ ተጠያቂነት እንዲኖር ነው። በተለይ ደግሞ በአሁኑ ሰዓት በትግራይ ህዝብ ላይ በኢትዮጵያ ሰራዊት፣ በኤርትራ ሰራዊት እንዲሁም በአማራ ሚሊሻ ና ፋኖ ግድያ እየተፈጸመ ነው። ሴቶች ጾታዊ ጥቃት እየደረሰባቸው ነው። ንብረታቸው እየወደመ ነው። በሰው ሰራሽ ረሃብ እየተጎዱ ነው ያሉት። ይህንን መቼም ለቪኦኤ የተደበቀ ነገር አይደለም። ነገር ግን እስካሁን ድረስ የተላለፈ አንድም ነገር በቪኤ አላየንም። የአሜሪካ ድምፅ ራዲዮ ለኢትዮጵያና ኤርትራ መንግስታት የፕሮፓጋንዳ መሳሪያነት እየዋለ ነው፣ የትግራይ ክልል ክስተቶችን በበቂ ሁኔታ አልዘገበም በሚል ቅሬታቸውን ለማሰማት በስፍራው ከተገኙት መካከል አንዱ ደግሞ አቶ ዘአማን አለምሰገድ ናቸው። በትግራይ ላይ ያለው የተዛባ የሪፖርቲንግ ያዘጋገብ ሁኔታ ለመቃወም ይሄ መሪ አስረኛ ወይ አስራ ሁለተኛ ጊዜ ሊሆን ይችላል። ተደጋጋሚ ብዙ ጊዜ ሰላማዊ ሰልፍ አድርገናል እዚህ በሽታው ግን አሁንም አለቀቀም። አሁንም ትግራይ ባዕድ ኃይል በኤርትራ ሰራዊት፣ ከአገር ውስጥ ደግሞ በአምሃራ ፋኖ የሚባል ህዝብ እየተገደለ እየተጨፈጨፈ፣ ሴቶቻችን፣ እህቶቻችን፣ ልጆቻችን፣ እናቶቻችን እየተደፈሩ ታይቶ በማይታወቅ ግፍ በሚፈጸምበት ጊዜ ሚዛናዊ የሆነ ዘገባ ይቅርና ራሱ ቪኦኤ ሰራተኛ የነበረው ሰውዬ አለመመቸት ምክንያት ለቆ የወጣው ሪፖርት አድርጎታል። ስለዚህ ሪፖርት ማድረግ ብቻ አይደለም መሳለቅም አለ እና ይሄ ነገር መቆም አለበት። እኔ ግብር ከፋይ ነኝ። እኔ በምከፍለው ግብር የሚተዳደር ሬዲዮ ጣቢያ ነው። ስለዚህ አሁንም ተቃውሟችን ለመግለጽ ነው። ሰላማዊ ሰልፈኞቹ የአሜሪካ ድምፅ አስተዳደር ሁኔታውን አጣርቶ ተፈጥረዋል የሚባሉ የአሰራር ግድፈቶችን የሚፈጽሙ ሰራተኞችን ተጠያቂ እንዲያደርግም ጠይቀዋል። የዚህ ዜና አቅራቢ የሰላማዊ ሰልፈኞቹን ጥያቄ ለተቋሙ ሕዝብ ግንኙነት ክፍል ያቀረበ ሲሆን የሚሰጠውን ምላሽ በቀጣይ ቀናት ይዘን እንቀርባለን። ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ስልሳ ሶስት የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትንና በሰላማዊ መንገድ ልዩነቶችን የሚያንጸባርቁ አካላትን ማፈኗን እንድታቆም ጥሪ ያቀረቡ የናይኪ ቺንግ ዘገባ ነው። የደንገረመው ታቀርበዋለች የሰብአዊ መብት ተሟጋቾችና አነቃቂ አክቲቪስቶች በግብጽ የተመዘገበውና እየተፈጸመ ያለውን የሰብአዊ መብት ጥሰትን በተመለከተ ትኩረት ለመሳብ እየጣሩ ባሉበት በአሁኑ ሰዓት በጉዳዩ ላይ ዩናይትድ ስቴትስ ከግብጽ ጋር ገንቢ የሆነ ውይይት ለማድረግ ማቀዷን አስታውቃለች። ስልሳ ሶስት የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና አለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትና በሰላማዊ መንገድ ልዩነቶች የሚያንጸባርቁ አካላትንም ማፈኗ እንድታቆም ጥሪ ያቀረቡ ሲሆን፣ የሁማን ራይትስ ዋች መግለጫም የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ በነጻነት ማህበራት ወገናዊ ባልሆኑ ተቋማትና ሰላማዊ ልዩነቶችን በሚያንጸባርቁ አካላት ላይ የሚያሳድሩትን ጫና በአስቸኳይ እንዲያቆሙ ሲል አስታውቋል። ይሄ የመጨረሻው ጥሪ የተደረገው መቀመጫውን በዋሽንግተን ዲሲ ያደረገው ዘ ፍሪደም ኢኒሽቲቭ የተሰኘው ተቋም የግብጽ ሰፊና ስልታዊ የሆነ የማሰር የማጎርና የጥቃት ዘመቻ እዚህ አሜሪካ ምድር ድረስ ደርሷል ብሎ ሪፖርት ካደረገ በኋላ ነው። በሪፖርቱ መሰረትም ባለፈው የጎርጎሮሳውያኑ አመት ሀያ ሀያ ላይ በግብፅ አስራ አንድ የሚሆኑ አሜሪካውያንና የአሜሪካ ዜግነት ያላቸው ሕጋዊ ነዋሪዎችና ቪዛ ያላቸው ግለሰቦች ያለ አግባብ ታስረዋል። አምስቱ ሲለቀቁም፣ ሶስቱ ደግሞ የጉዞ እገዳ ተደርጎባቸዋል የሚል ሲሆን ተቋሙ አክሎም ነዋሪነታቸውን በአሜሪካ ያደረጉ ተቃዋሚዎችን ለመቅጣት በሚልም ከደርዘን በላይ የሚሆኑ ተቃዋሚ ቤተሰቦች በግብጽ መታሰራቸውን መዝግቧል። ባለፈው ረቡዕ ዕለትም የዩናይትድ ስቴትስ ውጭ ጉዳይ አንቶኒ ብሊንከን የሰብአዊ መብት አያያዝም በተመለከተ ግብጽና ዩናይትድ ስቴትስ ገንቢ የሆነ ውይይት ለማድረግ ተስማምተዋል ብለዋል። እኚህ የዩናይትድ ስቴትስ ከፍተኛ ዲፕሎማት ፕሬዚዳንት ጆ ባይደን የግብፁን ፕሬዚዳንት ካነጋገሩ ከሁለት ቀናት በኋላ እንደ አውሮፓውያን አቆጣጠር ባለ ባለፈው ሳምንት ግንቦት 26 ዕለት የግብፁን ፕሬዚዳንት ኤልሲሲን በአካል አግኝተዋል። አንዳንድ የጉዳዩ ተንታኞች በዩናይትድ ስቴትስና በግብጽ መካከል የሚደረግ የሰብአዊ መብት አያያዝ ውይይት በሀገሪቱ የመብት አያያዝ ላይ ምንም አይነት የመሻሻል ፍሬ እሚያሳይ አይደለም ይላሉ። በካርኒጌ ዓለም አቀፍ የሰላም ተቋም ውስጥ የመካከለኛው ምስራቅ መርሃ ግብር ዳይሬክተር የሆኑት ሚሼል ዲዩን ዩናይትድ ስቴትስ ጠንከር ባለመልኩ ማለትም ለአብነት ያህል የግብጽ ዋና የንግድና የደህንነት አጋር ከሆኑት ከአውሮፓ ሀገራት ጋር በመጣመር በኤልሲሲ ላይ ጫና እንድታሳድር ሲሲ የሚያደርጉትን ተጽዕኖ ላላ ሊያደርጉ ስለሚችሉ ግብጻውያን ትንሽ መተንፈሻ ያገኙ ይሆን ነበር ይላሉ። ነገር ግን ዩናይትድ ስቴትስ ለግብጽ ያላት ምስጋናና ድጋፍ በግብጽ በኩል ቁርጠኛ እንዳለመሆን እየተወሰደ በመሆኑ አደጋለውም ይላሉ። ብሊንከን ባለፈው ሳምንት ከሲሲ ጋር በነበራቸው ውይይት ላይ አላግባብ የታሰሩ አሜሪካውያን እንዲፈቱ አጽኖት ሰጥቶ አሳስበዋል። ከፍተኛ የዩናይትድ ስቴትስ አመራሮችም በሰብአዊ ጉዳዮች ላይ ለአንድ ሰዓት ያህል ውይይት ተደርጓል ብለዋል። በእለቱ በአማን በተደረገ ጋዜጣዊ መግለጫ ላይም የአሜሪካ የውጭ ጉዳይ ሚኒስትር ብሊንከን የታሰሩት አሜሪካውያን እስረኞችን በተመለከተ መጀመሪያ ማለት የምንፈልገው ነገር ቢኖር አላስፈላጊ በሆነው በሙስጠፋ ቃሲም ሞት ከልብ ማዘኔን ነው ሲሉ ለአሜሪካ ድምጽ የተናገሩ ሲሆን ባደረኩት ውይይት ላይም ይህንን አንስቻለሁ። ሁሉም አሜሪካውያን ተመልሰው ከቤተሰቦቻቸው ጋር እስኪ እስኪቀላቀሉ ድረስም ይህንን ማድረጋችን እንቀጥላለን ሲሉ ቃል ገብተዋል። ዋሽንግተን ካይሮን የዓለም አቀፍ የሽብርተኝነትና የቀጠናው አጋሯ አድርጋ ነው የምታያት። ይሁንና በመካከለኛ ምስራቅ ጉዳዮች ሊቅ የሆኑት ድዩን በአንድ ወቅት የሰላም አጋር የነበረችው ግብጽ አሁን ወደ ጨካኝና በሙስና የተዘፈቀ ወታደራዊ አገዛዝ በመቀየሯ በዩናይትድ ስቴትስ ከፍተኛ ድጋፍ ከሚደረግላቸው ግንባር ቀደም ሀገራት ተርታ መሆን የለባትም ይላሉ። ዩናይትድ ስቴትስ በዓመት አንድ ነጥብ ሶስት ቢሊዮን ዶላር ለግብጽ የጸጥታ ድጋፍ ማድረግ መቀጠሏም ይህን መሰሉ መንግስት እንዲቀጥል ድምፅ መስጠት ስለሆነ አሳፋሪ ድርጊት ነው ሲሉ ዲዩን ለአሜሪካ ድምፅ ተናግረዋል። በጎርጎሮሳውያኑ 2020 የወጣው የሁማን ራይትስ ዋች ሪፖርት ግብጽ ውስጥ በዘፈቀደ የሚፈጸሙ ግድያዎች፣ በግዳጅ መጥፋት፣ ጨካኝና ለሕይወት አስኪ የሆኑ የእስር አያያዞች፣ የዘፈቀደ እስራቶች፣ ከሀገር ውጭ የሆኑ ግለሰቦችን ለማጥቃት በሚል ፖለቲካዊ ተነሳሽነት ያላቸው የግለሰብ ቅጣቶች፣ የንግግርና የፕሬስ ነጻነት እንዲሁም የድረገጽ መታፈኖች እንዳሉ ያመላከተ ሲሆን በጎርጎሮሳውያኑ 2013 ኤልሲሲ ወደ ስልጣን ከመጡ በኋላ በ የሰብአዊ መብት ታጋዮች በኩል የሚደርስባቸውን ሂስ ከቁብ ሳይቆጥሩ ተቀናቃኞቻቸውን እያዳከሙ ሊጠየቁ የማይችሉ መሪ ሆነዋል። የግብጽ ባለስልጣናትም የፖለቲካ ምህዳሩንም ሆነ ፖለቲካዊ መቻቻልን ከማስፋት ይልቅ የሰፊውን ህዝብ ኑሮ ማሻሻል ይቀድማል በሚል የሰብአዊ መብት ትርጓሜ ላይ ክርክራቸውን ያስቀምጣሉ። ለናይኪ ቺንግ ዘገባ አይደን ገረመው ከዋሽንግተን ዲሲ ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ይፈልጋችሁ፣ ታገኙናላችሁ። ስርጭታችን በቀጥታ በዚያ እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ደሳለኝ መኮንን፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የምርጫ ክርክር በዝግጅት አይነቱ የመጀመሪያ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው። ርዕሰ ጉዳያችን አንዴ ፓርቲ ሊቀመር መከላከያን እየመራ ዲሞክራሲ ስርዓት ይገነባል ነፃ ፍትሐዊ አይነት አሰራር ይመጣ ብሎ ማሰብ አይቻልም። ብልጽግና በካር ኢትዮጵያ በካር ነው ያወጣችሁ። የኢትዮጵያ ሕዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ አንድ ነው እኮ። እንዴት ተመሰረተ? አባቃሩ በምርጫ። በጣም ጥሩ ጥያቄ ነው። ሪፎርም ነው ወይስ ለውጥ ነው? ሪፎርም ነው ብላችሁ የምታሳምኑ ወይም ደግሞ የምትከራከሩ ከሆነ ደግሞ ኢህአዴግ ለሰራው ጥፋትም ሆነ ላመጣው ስኬት ክሬዲቱን መውሰድ መቻል ያለባችሁ ይሄ ሕዝቡ የሰራው የወጣቶቹ መስዋዕት ከፍለው ያመጡት ትግል የፓርቲ መቀስቀሻ ተደጎ እየቀረበ አግባብነት የለው። ትናንትና ወይም ደግሞ ኢህአዴግ ላለፉት 30 ዓመታት ያደረጋቸውን ሁሉ ሲያደርጋቸው ሁሉም ነገር መጥፎ ነገሮች ነበሩ ብሎ አያምም። በዚህ ክርክር ህዝብ ባለበት በቀጥታ እንከራከር በልናቸው አንከራከር ብላ ብልጽግና ኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱ ሳይሆን እንዴት ነው ዲሞክራሲያዊ ተቋማት ሞት በመጣ በዚህ በዚህ በዚህ በዚህ ምርጫ ቦርድ በአንድ ሰው ነው የቆመ መዋቅር አይደለም አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያደረግልን እንዲያደረግል የሚነው። ብልጽግና ያለፉት ሶስት ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ አምስት ዓመታት ለህዝቡ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም። ደግሞ እርስ በርሳችሁ ስትጠያየቁ፣ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሀሳብ እንድታነሱ እሱንም መስማት ይናፍቃል። ተቋማቶቹ ትላንት የነበረውን ህይወታችን በምን መልኩ ኢምፓክት ያደረጉት ነው እንዴ? ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር። ለኢትዮጵያ የሚሻለው መድበለ ፓርቲ ነው ብለን እናምናል። በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን የተዘጋጀውን ክርክር በነገው ምሽት ትመለከታላችሁ። አሁን ዲሞክራሲ በተግባር ባልዳራስ ለእውነተኛ ዴሞክራሲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው ሶስት እጩዎቹ እንዲመዘገቡ ሲል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ ምርጫ ቦርድ አክብሮ የማይፈጽም ከሆነ ምርጫው እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ አቅርበዋል። እንደሚከተለው ዝግጅቱ ተሰናድቷል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ አቶ ገለታው ዘለቀ ምርጫ ቦርድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ የተለያዩ ምክንያቶችን በማቅረብ ለመፈጸም ፈቃደኛ ባለመሆኑ የሰበር ውሳኔ ተፈጻሚ እስኪደረግ ድረስ መጪ ምርጫ እንዲታገድለት የአፈጻጸም አቤቱታ ማቅረቡን ለአሜሪካ ድምጽ ገልጸዋል። ፍርድ ቤቱም ከትላንት በስቲያ ሰኞ በዋለው ችሎት ምርጫ ቦርድ ነገ ግንቦት 26 ሶስት ዓመተ ምህረት ፍርድ ቤት ቀርሞ እንዲያስረዳ ትእዛዝ ሰጥቷል። የባልደራስ ጠበቃ አቶ ሄኖክ አክሊሉ የጉዳዩን መነሻ ወደ ኋላ መለስ ብለው ሲያስረዱ ባልደራስ በእስር ላይ የሚገኙት አመራርና አባላቱ አቶ እስክንድር ነጋ፣ አቶ ስንታየው ቸኮልና ወይዘሮ ቀለብ ስዩም እንዲመዘገቡለት ለምርጫ ቦርድ ያመለክታል። ቦርዱ ምዝገባው የማይቻል እንደሆነ ይገልጽለታል። ጉዳዩን በጊጓይን ፍርድ ቤት አቅርቦት የነበረው ሲሆን ፍርድ ቤቱ የፓርቲውን አቤቱታ በልዩነት ለማግኘት ውድቅ ያደርገዋል። ይግባኙንም የተቃወመው ፓርቲው ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት አቅርቦት የነበረ ሲሆን ሰበር ሰሚው እጩዎቹ እንዲመዘገቡ ሲል ትእዛዝ ሰጥቷል። የፓርቲው ጠበቃ አቶ ሄኖክ፣ ከዚህ ውሳኔ በኋላ ምርጫ ቦርድ ሁለት ደብዳቤዎችን መጻፉን ይናገራሉ። መጀመሪያ ላይ ፍርድ ቤቱ ውሳኔ የሰጠውን መሰረት አድርገን ምርጫ ቦርድ በዛ መሰረት እንዲፈጽም ጥያቄ ያቀረብንለት ለመፈጸም እንደማይችል ወይም ደግሞ እንደማይፈጽም ደብዳቤ ለፓርቲያችን አድርስ ሆናል። ከዛ ጎን ለጎን ደግሞ በግንቦት አስራ ዘጠኝ ቀን የተጻፈ የሚል ወደ አምስት ለፒዲኤፍ የመሱ ድረገጽ ላይ ፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረቡት ነገር እንዳለ ፓርቲያችን ማህበራዊ ድረገጽ ላይ የተመለከተው ይህን ነገር ቦርዱ ከሞላ ጉዳይ የሰጠውን ምክንያት በሚያብራራ መልኩ የሰበር ሰሚ ችሎቱ ይህንን ውሳኔ ቦርዱ ለማስፈጸም የሚቸግር መሆኑን የሚገልጽ ነገር ተለጥፎ ነው ያየነው እና ፓርቲያችን ይህን በተመለከተ ከቦርዱም ሆነ ከፍርድ ቤቱ በዚህ ጉዳይ ላይ መልስ እንዲሰጥበት የተጠየቀበት እስካሁን ለምን እንመጣለን መጥሪያ የለም። ቦርዱ በዚህ ለፍርድ ቤት በጻፈውና በፌስቡክ ገጹ ላይ ባሰፈረው ደብዳቤ ከዚህ ቀደም ከፓርቲው ጋር በነበሩት ምልልሶች እነ አቶ እስክንድር ነጋ እጩ ሆነው ሊቀርቡ እንደማይችሉ በቦርዱ የተወሰነው ውሳኔ ተቀባይነት አግኝቶ ፓርቲው ሌሎች እጩዎችን አቅርቦ እጩዎቹ የምረጡን ቅስቀሳዎችን በማከናወን ላይ እንደሚገኙና በምርጫው ጊዜ ሰሌዳ መሰረትም የቅስቀሳ ጊዜው ሊያበቃ የቀረው ጥቂት ቀናት ብቻ መሆኑን ገልጿል። በተጨማሪም ከምርጫ ዝግጅት መጠናቀቅ ጋር የተያያዙኑ የአፈጻጸሙን አዳጋች የሚያደርጉ ምክንያቶች መኖራቸውን በመግለጽ በዝርዝር አስፍሯል። አፈጻጸሙ በሌሎች ዜጎች መብቶች ላይ ሊያስከትል ይችላል ያለውን ምክንያትም ዘርዝሯል። ከደብዳቤው የተወሰነው ክፍል በአጠቃላይ ቦርዱ የምርጫ ሂደቱን በምርጫ የጊዜ ሰሌዳው መሰረት ሊከናወኑ የሚገባቸውን የተለያዩ ተግባራት አከናውኖ አሁን ላይ የመጨረሻ ምዕራፍ ተግባራት እያከናወነ በሚገኝበት በዚህ ጊዜ በፍርድ ቤቱ ትዕዛዝ መሰረት ቦርዱ እንዲፈጽም የተጠየቀው ጥያቄ በጥልቀት ሲፈተሽ፣ በአጭሩ ፓርቲው ቀደም ሲል እንዲመዘገቡለት ጥያቄ አቅርቦ ቦርዱ መስፈርቱን ማሟላታቸውን በማረጋገጥ መዝግቦ የእጩነት የምስክር ወረቀት የሰጣቸውንና በድምፅ መስጫ ወረቀት የእጩዎች አደራደር ዕጣ አወጣጥ መሰረት ስማቸው የሚወክሉት ፓርቲና የመወዳደሪያ ምልክታቸው በድምፅ መስጫ ወረቀት ላይ ተካቶ እንዲታተም የተደረጉትን የፓርቲው እጩዎች በአዲስ እጩዎች እንዲተካ ነው። ነገር ግን በዝርዝር በተመለከቱት በቂና አሳማኝ ምክንያቶች መሰረት ይህን ለማድረግ አዋጅ ቁጥር 1162 ህዝባር 2011 አንቀጽ 39 ሕዝባር 3 በቦርዱ ላይ ገደብ ያስቀመጠ በመሆኑ ቦርዱ በውሳኔው መሰረት እጩ የመተካት ሂደት ለማከናወን ፍጹም አዳጋች እንደሚሆንበትና ትዕዛዙን ለመፈጸም የተቸገረ መሆኑን ለተከበረው ፍርድ ቤት በትህትና እያሳወቀ ፍርድ ቤቱ አፈጻጸሙን በሚመለከት ዝርዝር አቅጣጫ ለቦርዱ እንዲሰጥ በትህትና ይጠይቃል። የባልደራስ ጠበቃ አቶ ሄኖክ፣ ቦርዱ ለሰበር ሰሚ ችሎቱ የሰጠው ምላሽ ላይ ከሕግ አኳያ የምለው ነገር አለ ይላሉ። ከሕግ አኳያ ካየ ነው ቦርዱ ያቀረባቸው ለመፈጸም የሚያስችሉ አይደሉም የሚላቸውን ምክንያቶች በተመለከተ ውሳኔ ካገኘ በኋላ አንድ መዝገብ ተከራካሪ ወገን እንደላ አንሳት የሚችልበት የህግ መሰረት የለም። ለመፈጸም የማይችልበት ሁኔታዎች ካሉ ወርዱ ከታችኛው ፍርድ ቤት እስከ ሰበር ሰሚ ፍርድ ቤት ድረስ ሲከራከር በነበረበት ጊዜ አሉ የሚላቸውን ማስረጃ አቅርቦ ክርክሮችንም አንስቶ መሟገት ነው የነበረበት። አሁን የውሳኔ ውጤት ወርዱን የማይጠቅም መሆኑን ከተገነዘበ በኋላ አዳዲስ ጉዳዮችን የሰበር ፍርድ ቤቱ ላይ ለማንሳት ላይ እየተሞከረ ያለውና ይሄ ምንም አይነት የህግ መሰረት የለውም። ምናልባት የህግ መሰረት ሊኖረው የሚችለው የነበረው በአንድ ጉዳይ ነው። ቢያም ነው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በሐሰት ማስረጃዎች ወንጀልን መሰረት ባደረገ አይነት መንገድ በመደለያ በመሳሰሉት ነገሮች ይህንን ውሳኔ ያስገኝቶለት ቢሆን ኖሮ እንደገና ተመልሶ ሊታይ የሚችልበት ሪቪው ሊደረግ የሚችልበት ስርዓት አለው። አሁን ግን ቦርዱ እያነሳ ያለው እንዳየሁትም ከአፈጻጸም ጋር ሊገናኙ የሚችሉ ጉዳዮችን ነው። ይህ ደግሞ ፓርቲው ውሳኔ ያገኘው በተለየ አይነት መንገድ ጫና በመፍጠር ነው ፍርድ ቤቱ ላይ የማይል በመሆኑ ፍርድ ቤቱ ቦርዱ የዘረዘራቸውን ምክንያቶች ውሳኔ በሚሰጥበት ጊዜ ታሳቢ አድርጎ ነው የወሰነው ተብሎ ነው የሚገመጠው። እነዚህ እነዚህ ከአፈጻጸሙ ጋር እንዴት ሊመጡ ይችላሉ የሚለውን ነገር ከመብቱ ጋር አስቀምጦ አይቶ የወሰነው እና በዚህ ደረጃ ላይ ቦርዱ ተመልሶ ፍርድ ቤትን መመሪያ ሊጠይቅ የሚችልበት ምንም አይነት የህግ መሰረት የለውም። ጫ ቦርድ ያቀረባቸውን ምክንያቶች ይሄ ከጊዜ ጋር የተያያዙ ሁሉን ነገር ጨርሰናል። እንደውም የብልጽግና ፓርቲ የሞተ አባላቸውን ለመተካት ሁሉ ጠይቀው ያንን ሁሉ አላደረግንም የሚለው ምክንያታቸውን አልተቀበላችኋቸውም ወይም ያን ሀሳብ ገዢ ሀሳብ አይደለም። እንግዲህ ምርጫ ቦርድ በመፈጸም የማያስችሉም ብሎ የዘረዘራቸው ምክንያቶች እንደ እኔ የምለት በቂ ምክንያቶች አይችሉም የሚያሳምኑ ምክንያቶች አይደሉም። በተለይም ደግሞ ፓርቲያችን ይህንን ጥያቄ ያቀረበው የመራጮች ምዝገባ ከተዘጋ በኋላ እንደሆነ ተደርጎ መቀቡ በኔ በኩት የለውም። ምክንያቱም እኛ እነዚህን ሰዎች የሚመዘገቡ ጥያቄ ያቀረብ ነው የመራጮች ምዝገባ እየተከናወነ ባለበት ጊዜ ነው በዛን ጊዜ እቾቻችንም ዲሞክራሲ በሆነ ሀገር ወይም ደግሞ እንደዚህ አይነት ምርጫን በሚያከናወነ ሀገር ተቀባይነት በማይኖረው ምክንያት ነው የተከለከሉት እጆቻችን። ያ ደግሞ እዛ ጋር ቦርዱ ትክክለኛ ያልሆነ ውሳኔ መወሰኑ እሱን ተከትሎ ሊፈጠር የሚችል ብዙ ኮንሲኮንስ እንዳለ ቦርዱ ይረዳል። ስለዚህ ቦርዱ ያንን ውሳኔ በወሰነበት ጊዜ ሊመጡ የሚችሉትን ማናቸውንም ነገሮች ለመቀበል ዝግጁ ነበር። ከዛም በተጨማሪ የፍርድ ቤት ሄዶ የመከራከር ስርዓት እንዳለ ቦርዱን ያውቀዋል። በተለይ የምንሆጉ በወጣ ጊዜ በዛ ላይ ግንባር ቀደም ተሳታፊ ስለነበረ የሚፈጠር እንደሚችል ያውቀዋል። ከዛ በመለት ግን ቦርዱ በምክንያትነት እየዘረዘራቸው ነገሮች አሳማኝ አይደሉም። አንደኛ እየተጠቀሰ ያለው በቦርዱ በኩል የእነ እስክንድር መመዝገብ እና ለመመዝገብ ጉዳይ አጠቃላይ ስድስተኛውን ምርጫ በሀገር አቀፍ ደረጃ እንደሚነካ አድርጎ ጉዳዩን በማጋነ ፍርድ ቤቱ ላይ እና የሚሰማው ሰው ላይ ተገቢ ያልሆነ ጫና በሚፈጥር አይነት መንገድ ነው እያቀረበ ይሄ ይህ ቅንነት የሌለው አካሄድ እውነቱን ለመናገር ብሮርዱ ስከት መሆኑ ብቻ ሳይሆን በእናቶ እስክንድር ነጋ በአራትና አምስት የምርጫ ወረዳዎች ላይ የሚደረገው ጉዳይ አገር አቀፍ አጠቃላይ ምርጫውን ችግር ስ የሚከቱ አርቡ መቅረቡ ተገኝነት ያለው ቅንነት ያለው አካሄድ አይደለም። እንደኛ ምለት እንደውም በእኛ ምለት እናቶ እስክንድር ነጋ በስድስተኛው ምርጫ አለመሳተፋቸው ነው ስድስተኛውን ምርጫ በህዝብ ዓይን ፊት ተዓማኒነት ያሳጣዋል ብለን የምናምነው። ይህን ፍርድ ቤቱን ውሳኔ ተቀብሎ ቢያዘገኘ ረሀ ፍርድ ቤቶች የሚሰጡት ውሳኔ ተቀባይነት ይኖራል የሚል እምነት ያሳድራል። አለበለዚያ ግን የነገም ምርጫ ቦርዱ ውጤት አሳወቅ አድረው እና ፍርድ ቤት ሊሽረውም አልቀበለውም ምክንያቱም እንደዚህ አይነት ችግር ይፈጠራል የሚል አጠቃላይ ፍትህ ስርአቱ ላይ ህዝባችን ጥያቄ እንዳነሳ የሚያረግ አካሄድ ነው እየክዱ ያለው። እና የብልቃብነት አካሄዱ ተገኝነት ያለው አይመስለንም። በቦርድ በኩል የሚነሱ ጉዳዮች የአስተዳደር ጉዳዮች፣ የፋይናንሱ ጉዳዮች ናቸው። እኛ ግን እያነሳን ያለ ነው የተቋማት ጉዳይ ነው፣ የስርአት ጉዳይ ነው እያነሳን ያለ ነው። ስርአቱን በወርዱ እራሱ እየጣሰው የሚሄድ ከሆነ ነገ ላይ ለመተማመን አስቸጋሪ ነው የሚሆነው እና ምክንያቶቹ እኔ ስመዝናቸው ሮሚ ኮንትሮ አድነ ነገ የሚሰየመውና ምርጫ ቦርዱን ለማብራሪያ የጠራው የፌዴራል ከፍተኛ ፍርድ ቤት በሰበር ሰሚ ችሎቱ አፈጻጸም ላይ ውሳኔ ይሰጣል ተብሎ ይጠበቃል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደሳለኝ መኮንን ስርጭቱን በማቀናበር በአልፍሬዶ አልሳንቶስ ደግሞ በስርጭት ምህንድስናው አብሮን ነበር። ሰላም በደናበሩ